Voice of America። ኢትዮጵያ ከአራት ቀናት በኋላ የምታመጥቀው ሳተላይት ለቴክኖሎጂ ሽግግር ያግዛል ተባለ። ከቴክኖሎጂ ጋር ራስን እያዘመኑ መጓዝ ለአንድ ሀገር የምጣኔ ሀብት ይዞታ ሁለንተናዊ ጠቀሜታ ይኖረዋል ሲልም የኢትዮጵያ ኢኖቬሽንና ቴክኖሎጂ ሚኒስትር አመልክቷል። ጸሀይ ዳምጠው ተጨማሪ ይዛለች። የኢትዮጵያ ኢኖቬሽንና ቴክኖሎጂ ሚኒስቴር ትናንት በሰጠው መግለጫ ሳተላይት የማምጠቁ ተግባር ሀገሪቱ በቴክኖሎጂ ዘርፍ እያሳየች ያለውን ዕርገትና በዘርፉ ያላትን ሚና የሚያመላክት ነው ብለዋል። ኢትዮጵያ በታሪኳ የመጀመሪያ የሆነውን የራሷ ሳተላይት ወደ ህዋ ለማምጠቅ ዝግጅቷን እንደጨረሰች የቴክኖሎጂ ሚኒስቴር ሚኒስትር ዶክተር ጌታው መኩራ በሰጡት መግለጫ አስታውቋል። ኢቲአርኤስኤስ ዋን ሳተላይት የምታመጥቅበት ቀን የአየር ትንቢያ በጥሩ ደረጃ ላይ እንደሚገኝ ታውቋል። ባለን መረጃ መሰረት ታህሳስ አስር ጠዋት በላውንቺንጉ ዊንዶ የታይም ዊንዶ ላይ ያለው የአየር ጸባይ በጣም በጥሩ ሁኔታ ላይ እንዳለና በታሰበውና በታቀደው መንገድ ሳተላይቷን ለማምጠቅ ዝግጅቶች ሁሉ እንደተጠናቀቁ ኢንፎርሜሽን ሳተላይቷ ታይዋን ከምትባል አምስት መቶ ኪሎ ሜትር ከቤጂንግ ከሚርቅ የላውንቺንግ ስቴሽን ነው ወደ ህዋ የምትሄደው። እንደ ፈረንጆቹ አቆጣጠር በ2019 በዓለም ከሚመጠቁ ሳተላይቶች መካከል ኢቲአር ኤስኤስ ዋን ሳተላይት ዘጠና ዘጠነኛ ለመሆን ዝግጅት መጠናቀቁን የአብራሩስ ዶክተር ጌታሁን ከቻይና የሚደረገው ሳተላይቷን የማምጠቅ መርሃ ግብር ለመከታተል የልኡካን ቡድን ወደ ስፍራው እንደምላክ ተናግረዋል። የኛ ሳተላይት ስትሄድ ያለውን ሂደት ለመከታተል ከተወካዮች ምክር ቤት አምስት አባላት ያሉበት እና ከኢኖቬሽንና ቴክኖሎጂ ሚኒስቴር እንዲሁም ከኢትዮጵያ ስፔስ ሳይንስና ቴክኖሎጂ ኢንስቲትዩት እንዲሁም ሌሎች ጋዜጠኞች ያሉበት አንድ የልዑካን ቡድን ወደ ቻይና ጉዞ ያደርጋል። የሳተላይቷ መቆጣጠሪያ የሚገኝበት በአዲስ አበባ እንጦጦም በተመሳሳይ ሁኔታ የተለያዩ ባለስልጣናት ተገኝተው የሳተላይቷን መምጠቅ ይከታተላሉ ብሏል። በመስቀል አደባባይ ከማለዳው ሶስት ሰዓት ጀምሮ የሳተላይቷን ቅርጽ የሚያሳይ ግዙፍ ምስል ህዝብ እንዲመለከተው ክፍት ይደረጋል ተብሏል። ኢቲአርኤስኤስ ዋን ዝግጅቷን ጨርሳ ቀኑን እየተጠባበቀች ነው ሲሉ ተናግረዋል ዶክተር ጌታሁን። በታሰበውና በታቀደው መንገድ እየተከናወነ ስለሆነ ለህዝባችን መግለጽ የምንፈልገው ሁሉ ነገር ተጠናቋል፣ ሁሉ ነገር በጥሩ ሁኔታ ላይ ነው ያለው። ኢቲአርኤስኤስ የመጀመሪያው የኢትዮጵያ ሳተላይት በታሰበላት ቀንና በታሰበላት ሰዓት ወደ ህዋ የምትሄድበትን ዝግጅት ማጠናቃ እየጠበቀች እንዳለች ለህዝባችን ለመግለጽ ነው አርብ ለት 2012 ዓ ምት ልዩ የኢትዮጵያ የቴክኖሎጂ ተጠቃሚነት የምታበስርበት ቀን ስለሆነ ይህንን ህዝባችን ሁላችሁም በቴሌቪዥን በዚያን ቀን እንድትከታተሉም ጥሪን አቀርባለሁ። ኢቲአርኤስኤስ ዋን የሀገሪቷን የግብርና፣ የኢኮኖሚ፣ የአየር ንብረትና ሌሎች አስፈላጊ መረጃዎች እንደምትሰጥ ይጠበቃል። የሀገሪቷ መሰረት ልማቶች በምን ሁኔታ ላይ እንደሚገኙ ለማወቅ የሚያስችል በመሆኑ ጠቀሜታው እጅግ የጎላ ነው ያሉት ዶክተር ጌታሁን ኢትዮጵያ በቀጣይ ከሁለት ሶስት ሳተላይቶች በኋላ ሳተላይቶችን ሙሉ በሙሉ በራሷ ለመገንባትና ለማልማት እየሰራች ትገኛለች ብለዋል። በሀገሪቷ ታሪክ የመጀመሪያ የሆነች ኢቲአርኤስኤስ ዋን የተሰኘው ሳተላይት ታህሳስ አስር ሁለት ሺ አስራ ሁለት ከጠዋቱ አስራ ሁለት ሰዓት ከሀያ አንድ ደቂቃ ከቻይና ወደ ጠፈር የምትመጥቅ መሆኑ ተገልጿል። ለአሜሪካ ድምጽ ሀይዳምጦነኝ ከአዲስ አበባ።